ለትምህርትም ሆነ ለስራ ወደ ጀርመን መጥቶ ስኖሩ የአገር ቤት ናፍቆቱ እንዲህ በቀላሉ የሚገለጽ አይደለም። ቤተሰብን፣ አየሩን እና ምግቡ መናፈቅ ስነ ልቦና ላይ የሚኖረው ተጽዕኖ ጎልቶ የሚታየው በደስታ ወይም በሐዘን ጊዜ ነው። ያን ለማሟላት ታዲያ ብዙ ነገሮች ይደረጋሉ። አመት በዓሎቹ ሲመጡ የአገር ቤት ናፍቆቱ ወይም ጀርመኖቹ እንደሚሉት ሃይምቬ ለየት ያለ መልክ ይይዛል። ኢትዮጵያ በምትከተለው የቀን ቀመር መሰረት ገናን ለማክበር ገና አንድ ሳምንት ይቀራል። ለትምህርት ወደ ጀርመን አገር የመጡ ተማሪዎች እንዴት የጀርመንን ገና እንደሚያሳልፉ፣ የአገር ቤት ናፍቆቱንስ እንዴት እንደሚቋቋሙ ይናገራሉ። ስሟ ጸጋ ደሳለኝ ይባላል። ባለትዳር እና የሁለት ልጆች እናት ናት በፈረንጆቹ ሰኔ ወር 2014 ዓ ም ነው ሁለተኛ ድግሪዋን በግብርና መስክ ለመስራት ወደ ጀርመን አገር የመጣችው ኢትዮጵያ እያለች ገናን የምታከብረው እንዴት እንደነበር ትናገራለች ያው ኢትዮጵያ ውስጥ እያለን ገናን ስንቀበል እኔ እንደ ክርስትና እምነት ተከታይነቴ የጌታችን የኢየሱስ ክርስቶስ የልደት በዓል ነው። እሱም በማስመልከት ነው ያው ቤት ያፈራውን እንደ አቅምህ ታዘጋጃለህ። ከቤተሰብ ከዘመድ ከጓደኛ ጋር ትሰበሰብ እና አንዳንድ ነገሮችን እየበላህ እየጠጣ ትጫወታለህ። የገና በዓል ቤት ያፈራውን እንግዲህ ሁሉም በአቅሙ ለምግብ የሚሆነውን ማለትም በግ ወይም ዶሮ በማረድ ቅርጫ ጥሎ በመካፈል ጠላ ጠጁ ወይም አልኮል ነክ ያልሆኑ መጠጦችን በማዘጋጀት ዘመድና ጎረቤት ሳይቀር ተጋብዞ የሚካፈልበት ነው። ከመብላትና ከመጠጡ ይልቅ ትላለች ጸጋ፣ ሰው ተገናኝቶ መጫወቱና ቀኑን አብሮ መካፈሉ ዋናው የበዓሉ ድምቀት እንደሆነ ትናገራለች። ጀርመን አገር በእርግጥ ቅርጫው ወይም ጠላው አሊያም ጠጁ የለም። የጀርመን የሸቀጥ መደብሮች የተለያዩ የስጋ አይነት ስለሚያዘጋጁ ከዛ እንደምትሸምት ጸጋ ትናገራለች። የባለፈውን የፈረንጆች ገና ካሳለፈችበት ልምዷ ስታካፍለን እንዲህ ትላለች። ያው የእነሱ ክሪስማስ ብለው የሚያከብሩት ከኛ ከኢትዮጵያ ክሪስማስ አንድ ሳምንት ወደፊት ቀደም ይላል። ያንን የምናከብረው ያው እነሱ በሚያዘጋጁት ነገር መንገድ ላይ የሚያዘጋጃሉ፣ ምን ይላሉ ደስ እሱን ነገር እኒድና ምሽት አካባቢ ክሪስማስ ማርኬት እኒ ምናምን ብለው ይጋብዙሃል። ከእነሱ ጋር ትሄድና ያው ያለውን ነገር ታያለህ እዛ። የበለጠ ቤቴ ቤቴ ጋ ምንም ነገር አላዘጋጅም እኔ። ኤፍሬም ተክሌ ይባላል የ34 ዓመት ጎልማሳ ሲሆን ወደ ጀርመን አገር ዶክትሬቱም በሃይድልበርግ ዩኒቨርሲቲ በሥነ ትምህርት ሳይንስ ለመስራት ከመጣ ወራቶችን አስቆጥረዋል ኢትዮጵያ እያለ ገናን እንዴት ሲያሳልፍ እንደነበረ እንዲህ ይናገራል አገር ቤት እያለው ክሪስማስን ማሳልፍ የነበረው ቤተ ክርስቲያን ዋዜማው ቀን እንሄዳለን አስቀድሰን ከተመለስን በኋላ ከቤተሰብ ጋር የተለያዩ ስጦታዎችን ተቀይረን ባህላዊ ምግቦችን አዘጋጅተን ከጓደኞችና ና ከቤተሰቦች ጋር ነበርም la ጸጋ የሁለት ልጆች እናት ናት እንግዲህ ከቤተሰብ ተለይቶ አመት በዓል ማክበር ቀላል እንዳልሆነ እና የምሰማትን ስሜት እንዲህ ትገልጻለች ያው ከባድ ነው ሌላ ቀን ሲሆን ትንሽ ትምህርት ቤት ምናምን እየሄድክ ነው የምታሳልፈው ጓደኞች ጋር ምናምን ደግሞ ማጥናት አለ ምን አለ ስራም ስለሚበዛብህ ውሎህን ራስክን አንዳንድ ነገሮችን በመስራት ታሳልፋለህ ግን በዓል ሲሆን ያው አምና ከዚህ ከመምጣት በፊት እንዴት እንዳሳለፍ ምናምን የነበረውን ነው ታስታውስና ይከብዳል። ኤፍሬም ከሀገር ቤት ርቆ ቢገኝም በጀርመን ሀገር የመጀመሪያውን ገና እንዴት እንደሚያሳልፍ እንዲህ ይናገራል። ያው ከሀገር ቤቱ ጋር በጣም ይለያል። እዚህ ያለው አከባበር ለየት ያለ ነው። እንግዲህ ለየት ካለው ጋር ለመዛመድ እየሞከርኩ ነው። እዚህ ሀገር ያለውበት አካባቢ የኢትዮጵያ ተማሪዎች አሉ። ከእነሱ ጋር ሆነን በዓሉን እንግዲህ እንደ ቤተሰብ አድርገን ለማክበር ቅድመ ዝግጅቱን ጨርሰናል። እንግዲህ ሐሙስ ዕለት ተገናኝተን እንደ ኢትዮጵያ ለማክበር እየሞከርን ያለንበት ሁኔታ ነው ያለው እነዚህ ቅድመ ዝግጅቶች ምንድን ናቸው ለዚህም መልስ ይሰጥ ማለት እቃ ምናምን ገዝተናል ያው ሀገሩ ያፈራውን የኢትዮጵያ ምግቦች ምናምና አይነት የመሰለ ነገር ለማዘጋጀት እየሞከርን ነው እህቶችም ስላሉ ያግዙናል አብረን እንግዲህ እናከብራለን ብለን ነው እያሰብን በአመት በዓል የሚከሰተውን የሀገር ቤት ናፍቆት ለመወጣትስ ምንድን ነው የምታደርገው ጸጋ መልስ አላት ዩኒቨርሲቲ ኦፍ ቦን የሚማሩ ልጆች አሉ እና እነሱ ብዙ ጊዜ በዓል ሲሆን እንሰባሰብ እና ከየቤታችን ልክ እንጀራ ወጥ አይነት ነገር የሆነ እንጀራ የሚባል በእርግጥ እንደ ኢትዮጵያ አይነት አይደለም፣ ግን በመጥበሻ የሚጋገር ነገር አለ። እሱን እና ወጥ ደግሞ የሀበሻ ዶሮ ወጥ የሚመስል ነገር እንሰራራና አንዳንድ ነገሮችን የሚጠጣጣ ነገርን ገዛስተን ከአንዳችን ቤት ያንን የበዓሉን ድባብ በእርግጥ የሀገር ቤቱ ባይመጣም፣ ግን ቤተሰብን ምንም ብዙም ሳናስብ ደስ ብሎን እንድንውል እንሰባሰብና ቡና አፍልተን ብለን ከአንዳችን ቤት በጣም ባያስደስትም፣ መካከለኛ በሆነ ስሜት እናሳልፈዋለን። ከመብላትና ከመጠጣት በላይ የገና በዓል ዋና አከባበሩ ሃይማኖታዊ ላይ ነው። ይህንንስ አስመልክቶ ኤፍሬም ለዶች ቬሌ ስናገር ከሃይማኖቱ ጋር እንሄዳለን። ቅዳሴ ዘጋጃል። እኔ በሃይማኖት የካቶሊክ ስለሆንኩኝ ብዙ አልቸገረኝም። እዚ ሀገር ካቶሊኮች ብዙ ስላሉ የነሱ ቤተክርስቲያን እሄዳለሁ ያለው እዛ ቅዳሴ እናደርጋለን። ቅዳሴው ጠዋት ላይ የሚደረግ ነው። ጠዋት አስራ አንድ ሰዓት ለቂቃ ሲሆን ካደረግም በኋላ ነው ከጓደኞቻችን ጋር ያንን ፕሮግራም እናደርገው ማለት ነው። ብዙዎቹ ግን የኢትዮጵያ ኦርቶዶክስ ሃይማኖት ተከታዮች እዚህ ነው ያለሁበት ቦታ ቤተ ክርስቲያን ስለሌለ አንድ ላይ ሆነው የራሳቸውን ጸሎት ያደርጋሉ ማለት ነው። የሚፈጠረውን የሀገር ቤት ናፍቆት በአመት በዓል ለማሟላትስ ምንድን ነው የሚያደርገው? መልሱን እንዲህ ስል ይሰጣል። እናቴ ጋር እህቶቼ፣ ወንድሞቼ፣ ጓደኞቼ ጋር ስልክ እደውላለሁ በስልክ እንኳን አደረሰ ያደረሳችሁ ላቸዋለሁ። ግን ያው የእኛ ገና ትንሽ ቀን ይቀረዋል ከፈረንጆቹ ገና ያው የእኛ ካላንደር ስለሚለይ የእኛ ገና ሲደርስ ነው የምደውለው። የሚቀጥለውን ገናስ እንዴት ለማክበር እንዳቀደች ጸጋ እንዲህ ትናገራለች። ወደ ቤቴ ተመልሼ የሚቀጥለውን ገና ቤተሰብ ጋር አከብራለሁ ብዬ አስባለሁ።